ኤፒአይ ቤኒ የተሰኘው የሕክምና መድኃኒት አምራች ኩባንያ ከ50 በላይ ከእጽዋት የተሰሩ የሕክምና መድኃኒቶችን ያቀርባል። የመድኃኒት ኩባንያው የሕክምና መድኃኒቶቹን የቅመማ እውቀት ያገኘው ከጥንት ባህላዊ የሕክምና ዘዴ በመነሳት ነው። ኤፒአይ ፓሉ የተሰኘው የውባ መድኃኒትም የተገኘው ከዚሁ ከባህላዊ የመድኃኒት ቅመማና ሕክምና ዘዴ ነው። ውጤታማና ፍቱን የሕክምና መድኃኒት ማምረት እንችላለን። ለኛ እንዲህ ያለውን ወቅት በአፍሪቃ ብሎም ደግሞ ቤኒን ውስጥ ማየታችን አስደሳች ነው። እኛ ያገኘነው የአፍሪቃን ችግር በአፍሪቃውያን መፍትሄ የሚፈታ ነው። ኤፒአይ ፓሉ የተረጋገጠ የወባ መድኃኒት ነው። መድኃኒቱም በአምስት የምዕራብ አፍሪካ ሀገሮች ስራ ላይ ውሏል። ተመራማሪዎች ምስጋና ይድረሳቸውና በዚህ የመድኃኒት ማምረቻ ኩባንያም ከ300 በላይ የሚሆኑ ሰራተኞች መስራት ችለዋል። ባለፈው የጎርጎሮሳዊ 2014 ዓ.ም ም ኩባንያው 500 ሚሊዮን የቤኒን ፍራንክን ወይም 760 ዩሮ ገቢ አግኝቷል። ገንዘቡ ደግሞ በአካባቢው በጣም አስፈላጊ ለሆነው የመሰረተ ልማት መገንቢያ ሆኗል። በዝናባማ ወራቶች ውስጥ በገጠር መንገዶች ላይ እንደ ሌሎች መኪኖች ሁሉ ኤፒአይ ቤኒን የመድኃኒት ማመላለሻ መኪናዎች ማጥ ውስጥ እየገቡ ተሰንቅረው በመቆማቸው ለችግር ተጋልጦ ነበረ። መሰረተ ልማቱ ከተገነባ በኋላ መድኃኒቱን የጫኑ መኪኖች መቶ ኪሎ ሜትር ርቀት ላይ ወደሚገኘው የኢኮኖሚ ማዕከል መሽከርከር ጀምረዋል። ይህን ከእጽዋት የተሰራ የውባ መድኃኒት ከ25 ዓመት በፊት ለመጀመሪያ ጊዜ ያገኘው ቤኒናዊው ነበረ። በዚህም የኤፒአይ ኩባንያ ኃላፊ ቫለንቲን አጎን ለመጀመሪያ ጊዜ ባገኘው የውባ መከላከያ ፍቱን መድኃኒቱ ይኮራል። በአፍሪቃ በወባ በየቀኑ 300 ህጻናት ይሞታሉ። ይህን ያየ አንድ ተመራማሪ ለችግሩ መፍትሄ ከሌላ ቦታ ተፈልጎ እስኪመጣ ችላ ብሎ ሊቀመጥ አይችልም። ለዚህም ነው ይህን በሽታ ራሳችን ለመዋጋት ቆርጠን የተነሳ ነው። እጽዋቱ ደግሞ የእኛ ወላጆች፣ እንዲሁም ቅድመ አያቶቻችንም ከዚያም በፊት ይጠቀሙበት የነበረ መድኃኒት ነው። ይህ ከባህላዊ የወባ መድኃኒት እጽ የተመረተ እንክብል የሚገኘው ኤፒአይ ቤኒን የመድኃኒት መሸጫ ሱቅ ነው። እስካሁን ቤኒን ውስጥ ይህ መድኃኒት የሚሸጥባቸው 300 ፋርማሲዎች ይገኛሉ። እንክብሉ የተሰራው ከእጽዋት ብቻ በመሆኑ ሌላ የሚያስከትለው ጉዳት እንደሌለም ቫለንቲን አጎን ይናገራል። እኛ የምንሸጠው የወባ መከላከያ መድኃኒት ዋጋ አንድ ዩሮ ከ50 ሳንቲም ነው። ሌላው አይነት የወባ መድኃኒት የሚሸጠው በአስር ዩሮ ነው። የእኛ ከተፈጥሮ ከተገኘ እጽዋት የሚመረት በመሆኑ ከሌላኛው ይለያል። እኛ አረንጓዴንን ማለት ነው። ሌላው ግን ከተለያዩ ንጥረ ነገሮች ወይም ኬሚካሎች የሚመረት ነው። በአሁኑ ጊዜ ደግሞ ሰው የሚፈልገው ከእጽዋት የተሰሩ መድኃኒቶችን ብቻ ነው። የቤኒን መዲና የኮቱኑ ነዋሪዎች ይህንን መድኃኒት የሚገዙት በደስታ ነው። የወባ መድኃኒቱ ከፍትንነቱ ሌላ ዋጋውም ቢሆን ተመጣጣኝ በመሆኑ በዓመት 1300 ዩሮ ገቢ ላለው ሕዝብ ትልቅ ትርጉም አለው።